ን ልሽናቪፖ አማሪኒያ ኤትዮፒስካ ስፕሮክ። በዚህ የሬዲዮ ፕሮግራም በኡብሳላ ከተማ እንዲሁም በአጠቃላይ በስዊድን የምንኖር ኢትዮጵያውያን ማህበረሰብ አባላት በቂ መረጃዎችን በቋንቋችን የምናገኝበት እንዲሆን የሚሰራ በመሆኑ ከዚህ በኋላ በሚኖሩ ጊዜያቶች በሙሉ በጥሩ እቅድ የተለያዩ ጠቃሚ መረጃዎችን ለማቅረብ እንሞክራለን። መረጃዎቹ አዳዲስ የሀገር አቀፍ ይዘቶች ያላቸው እንዲሆኑ እንዲሁም በዕለት ተዕለት ሕይወታችን ሊያግዙን የሚችሉ መረጃዎችን የምናቀርብበት ነው የሚሆነው። እርስ በርስ የምንማማርበት በኑሯችንም የሚያግዙንን ሀሳቦች እርስ በርስ የምንካፈልበት መንገድ እንዲሆን እንጠራለን እና እናንተም አድማጮቻችን የዚህ ዓላማ ተሳታፊ እንድትሆኑ ስለምንፈልግ ሀሳባችሁን በማካፈል ትረዱናላችሁ። ሁሉንም የሬዲዮ ፕሮግራሞቻችንን ለማዳመጥ ከፈለጋችሁ ሲዩ ድረገጽ ላይ ወይም ዌብሲዳ ላይ ሲዩ ኡፕሳላ ዶት ኤሲ ስላሽ ሬዲዮ ብላችሁ አማርኛ የሚለውን ቋንቋ መርጣችሁ ማድመጥ ትችላላችሁ። ሲኢ ኡፕሳላ ዶት ኤሲ ስላሽ ሬዲዮ ብላችሁ ማግኘት ትችላላችሁ። እንዲሁም በስልክ ሀሳባችሁን መግለጽ የምትፈልጉ ካላችሁ በሲዩ ቢሮ ስልክ ቁጥር 018694580 ላይ መደወል ትችላላችሁ። 018694580። በዚህ ስትደውሉ ግን በአማርኛ ሳይሆን በስዊድንኛ ነው ማናገር የምችሉት ወይም ሀሳባችሁን መግለጽ የምችሉት። ከዚህም በተጨማሪ በኢሜል አድራሻችን ሀሳባችሁን ማጋራት የምትፈልጉ ካላችሁ ራዲዮ ዶት አርዩ ኤስ ሲኢ ኡፕሳላ ዶት ኤስ ሲኢ ብላች ብላችሁ ብትልኩልን ይደርሰናል። በኢሜል አድራሻችን ራዲዮ ዶት አርአይዩ አት ኤስ ሲኢ ኡፕሳላ አንድ ቃል ነው። ኤስ ሲኢ ኡፕሳላ ዶት ኤስ ሲኢ ብላችሁ ላኩልን። የፌስቡክ ገጻችንንም ላይክ በማድረግ ዘውትር የምናስተላልፈውን ፕሮግራማችንን በቀላሉ መከታተል ትችላላችሁ። Nu lyssnar vi på Amarinja, etiopiska språk. Vad är det kurs i radioteknologi. i april. Jag en ከብሔራዊ ማዕከል በሴሲሊያ ይልደስ የተሰጠ ንግግር የሴቶች መብት፣ ኡፕሳላ ዩኒቨርሲቲ 16 አፕሪል። ሲዩ ዩኬኬ የክልል ልማት ስትራፔጂን ለማሻሻል በግማሽ ቀን ወርክሾፕ ተሳትፏል። አፕሪል 17 ኢንሻን ያነጋግሩ። አፕሪል 18 ለዩክሬን ስደተኞች ከአውታር መረብ ጋር ስብሰብ። ሚያዚያ 18 ከፎሻክሪን ካሳ ጋር ስብሰባ። የ19 አፕሪል ስብሰባ በዩክ ስለ ወጣቶችና እጽ። 19 አፕሪል ኮርስ የራዲዮ ቴክኖሎጂ ሎካል ኒሄተር ይህ ዜና በኦፕሳላ ካውንቲ የብሮድ ባንክ ማስፈሪያ መጨመሩን ቀጥሏል። በኦፕሳላ ካውንቲ ውስጥ ቁጥራቸው እየጨመረ የመጣን ነዋሪዎች ቢያንስ ከአንድ መቶ ሜቢት በሰከንድ ቋሚ ብድ ብሮድባንድ ማግኘት ይችላሉ። በኡፕሳላ ካውንቲ ማዘጋጃ ቤቶች መካከል የሃቦ ማዘጋጃ ቤት በ99.99 በመቶ ከብሮድ ባንክ ጋር በመገናኘት በሩቅ መጥቷል። ቤተሰብ የኡፕሳላ ማዘጋጃ ቤት 97.49 በመቶ የተገኙ አቧራዎችን በመያዝ ሁለተኛ ደረጃ ላይ ይገኛል። ምንጭ ክልል ኡፕሳላ። የሀገሪቱ ዜና ባያዎች የወንጀለኞች እንዴት እንደ ወንጀለኛ መሳሪያ እንደሚጠቀሙ ለማጥናት የተሰጠ ምደባ መንግስት፣ የወንጀል መከላከል ካውንስል ቢሮ እንዴት ማጥናት ስራ እንዲሰጥ ወስኗል። ኩባንያችን በወንጀል አካባቢ ውስጥ ባሉ ተዋናዮች እንደ ወንጀለኛ መሳሪያዎች ያገለግላሉ። አላማው አላማው ማለፍ ነው። የጨመረው እውቀት ወንጀል ኢኮኖሚን ለማፈን እየተካሄደ ያለው ስራ ያጠናክራል እና በዚህ የወንጀል መካከል ስራ ማጠናከር ምንጭ መንግስት ቢሮው ለተማሪ የማከማቻ ቦታዎች ዝግጁ ይሁን። የስዊድን ስደተኞች ኤጀንሲ አሁን የእስር ቦታዎችን ቁጥር እንዴት ማስፋፋቱ ለመንግስት ሪፖርት አድርጓል። በሚቀጥሉት ጥቂት ዓመታት ውስጥ ሊመስሉ ይችላሉ እስከ 750 የሚደርሱ ቦታዎች ተጨባጭ ባላንስ ሊኖራቸው ሊያሟሙ ኢላማው ነው። በአጠቃላይ ዜሮ ዜሮ ዜሮ መቀመጫዎች። ተመሳሳይም ባለስልጣኑ አንድ ለመፍጠር የልማት ስራውን ቀጥሏል። ለሰራተኞች እና ለተሳሪዎች የበለጠ ደህንነቱ የተጠበቀ እና ደህንነቱ የተጠበቀ አካባቢ የመንግስት ዓላማ የስደተኞች ኤጀንሲ ማቆያ ማዕከል በአጠቃላይ አንድ ሺህ ቦታዎች እንዲኖረው ነው። ሰዎች እንዲመለሱ አሁንም በተሰጠው ኃላፊነት መሰረት የስዊድን የስደተኞች ኤጀንሲ ሌላ ዕቅድ አቅርቧል። የቦታዎች ብዛት እንዴት እና የት እንደሚጨምር መንግስት የተስፋፋ የመከላከያ አቅም ለሁለቱም መመለሻን ለመጨመር የስራው አስፈላጊ አካል ነው። የስዊድን የስደተኞች ኤጀንሲ እንደ ፖሊስ ባለስልጣን በተቀበለው ገንዘብ ምንጭ ፍቃድ በመጪዎቹ ዓመታት ወደ 750 ቦታዎች ማሳደግ እንችላለን ብለዋል ዋናው ስራ አስኪያጅ ማያ የአእምሮ God dag och menn Sverige ja stäta nya agents Nu lyssnar vi på Amarinia ett etiopiska språk గోచేం జిరుగో బాధ कब्जु उस जाना चौकीमू याद गले जि रुचिया कबा में अम्बन को छू vehicle must go the vehicle the the the yankunyanzu ya rige di a da kati kunun ko bano dupi malmali sa ya kanku yansi a rige di a da kati kunun ko bano dupi malmali sa a disila ko ban tado su jala tsohki ya me tu ya dagaleji udiya ka ba mai mana kotu a disila ko ban tado su jala tsohki tu. The you da da the the the has the through the

ብቸኝነቱ ገደለኝ። አይ በቃ ሞይ መገጣቴ አፈር መስሏል ሰውነቴ። ማማ ማማ ማማ ማማ አቤት አቤት በይኝ ስሚኝማ ማማ ማማ ማማ ማማ አቤት አለው በይኝ ስሚኝማ ማማ Mama, Mama, Mama, Mama, Mama, Mama, Mama, Mama, Mama, Mama, the

ስምኝማ ስምኝማ ካህኑ ፈርደዋ ለነፍሳ አባትሽ ማለው ከፈጣሪ ስለምናነሽ ስምኝማ ስምኝማ ቅናት ወይ ባሽን ለብሰች ደርበሽ ዓይኔና አይተሽ ሂጂ ለናባበተሺ ልቤት ነሽ ወይ በይኝ፣ ብቸኝነት ገደለኝ። ሁ አይበቃም ወይ መቀጣቴ አፈር መስሏል ሰውነቴ ሁ እንዳይቆጭሽ አይነት ጠይቅኝ ሳልሞትበሽ ናፍቆት ሳይጥለኝ Mama mama a better baby singing in my mama mama mama mama mama no dance in my me be general mama mama mama mama mama a better baby singing in my mama mama mama mama mama better than nothing so size mama mama Mama, Mama, Mama, Mama, Mama, Mama, Mama. የሐሳብ መንገድ በኢትዮጵያ ወቅታዊ ሁኔታ ላይ አስተያየት የሚቀርብበት ሳምንታዊ ፕሮግራም በተለይ ለኢሳት በኢሳት የሚቀርበው ይህ ፕሮግራም የጸሐፊውን እንጂ የኢሳትን አቋም አያመለክትም። የሐሳብ መንገድ የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ህወሃትን አድርገኝ ዶክተር አብይ የፖለቲካ መሪነቱን ስልጣን ከጨበጡ ወዲህ የአስቸኳይ ጊዜ አዋጅ መነሳትን ብዙዎች በጉጉት የጠበቁት ቢሆንም አቶ አንዳርጋቸው ጋቸው ጽጌን ጨምሮ የቀሩትም የፖለቲካ እስረኞች እንደሚፈቱ ቢታመንም ሁኔታዎች በተጠበቀው ፍጥነት ብቻ ሳይሆን እንደታሰበው ይሄዳሉ የሚለው ይበልጥ እያነጋገረን ይገኛል። ዶክተር አብይና ለውጥ ፈላጊ ኃይል በሀሳብ ካረጠውና በዘረኝነትና በዘረፋ ከደንዘዘው ቡድን ጋር ግብ ግቡስ መሆናቸው መገመት የማያስቸግር ቢሆንም በገዥው ፓርቲ ደጋፊዎች ሰፈር የሚሰማውና የሚነበበው ጫጫታም ይህንኑ ያጠናክራል። ሰራዊቱና ደህንነቱ የሀገሪቱን ህገ መንግስት መሰረት ላደረገው የስልጣን መዋቅርና ተዋረድ ሳይሆን በህወሀት ፕሮግራምና ባልተጻፈው የህወሀት መዋቅር ብቻ እንደሚንቀሳቀስ ይበልጥ እየተገነዘብን እንገኛለን። የሀገሪቱ የሳይበር የስለላ ተቋም ዳይሬክተር ሜጀር ጀነራል ተገብረአኑ ወልደረጋ የመሆኑ የሜቴክ ዳይሬክተር ሜጀር ጀነራል ክንፈ ዳኘው መነሳት እንዲሁም የአባይ ፀሐዬ መባረር የህወሓትን ወዘተ መተንፈስ ወይንም ለስርዓትና ህግ ለመገዛት ያላቸውን ዝግጁነት ማሳያ አድርጎ ለመውሰድ እንዳይቻል ሌሎች ህገወጥ ድርጊቶቻቸው ዛሬም ስጋ ለብሰውና ገዝፈው ለውጥ ፈላጊዎቹ ላይ ጋሪጣ መሆናቸውን እያስተዋልን እንገኛለን። ይልቁንም ህዝባዊ ወያኔ ሀርነት ትግራይ አጋጣሚውን በመጠቀም የአቶ መለስ ቤተሰባዊ መዋቅር የሆኑ ስፍራዎችን እያጸዳ የማይወስኑ የሌላ አካባቢ ተወላጆችን እንዲቀመጡ እየተባበረ ነው ወይ ብሎ መጠየቁም ተገቢ ይሆናል። ሁለቱ ከስልጣን የተነሱት የዋቱ ጄኔራሎች የአቶ መለስ ዜናዊ የአክስት ልጆች መሆናቸው በውስጥ አዋቂዎች ሲገለጽ ቆይቷልና። ከዚህ በመነሳት ሽግሽጉ የህወሓት ሽኩቻ ውጤት የሚሆን አይሆን ከሽግሽጉ የሚጨበጥና የሚለወጥ ነገር በሌለበት በተዋረድ ባለው የስልጣን መዋቅር ላይ ትርጉም ያለው ለውጥና ሽግሽግ እስካልተካሄደም፣ ከሰሞኑ እንደሚወራው ጄኔራል ሳሞራ ዩኑስ ከኤታማዦር ሹምነት ቢነሱም የሚለወጥ ነገር አይኖርም። የሀገሪቱ መከላከያ ተቋም የሁሉም እዛዛዦች በተዋረድ ባሉ የስልጣን እርከኖች እስከ ክፍለ ጦር ድረስ ዋና ተዋናዮች ህወሓቶች በሆኑበት ከዚያም ዝቅ ባለ ወታደራዊ ስልጣን መዋቅር ሚናቸው ባልተገደበበት በሚደረግ የስልጣን ሽግሽግ ብዙ ተስፋ ማድረግ በምላሹ በቀላሉ የማይጠግን የሞራል ስብራትን ያስከትላልና እየለኩ መራመድ ያስፈልጋል። በእውነታውም በደንብ እያነበቡ የለውጡ ኃይል እንዲበረታ በየአቅጣጫው እየደገፉ መጓዝ አስፈላጊ ቢሆንም ግለሰቦች እንጂ ስርዓቱ እንዲሁም ቡድኑ እንደ ቡድን አለመለወጣቸውን ማስተዋሉ ተገቢ ነው። ዶክተር አብይ አህመድ የኢህአዴግ ሊቀ መንበር ብሎም የኢትዮጵያ ጠቅላይ ሚኒስትር ሆነው መመረጣቸውን ተከትሎ ከጥቂት የተቃውሞ መወራጨት በኋላም ትዕዛዝ በሚመስል መልኩ የዶክተር አብይ ደጋፊ ሆነው የቆዩት ህወሀት ሰዎች ቀስ በቀስ እየተንጠባጠቡ ግዘት ማሰማትና የተቃውሞና የዘለፋ መልእክቶችን ማሰራጨት ጀምረዋል። መለወጥ በዘመኑ ልክ መራመድና ከዘረፋና ከግድያ ውጭ መኖር የማይለመድ እየሆነባቸው አብዮታዊ ዲሞክራሲ እየተሸረሸረ ነው ሲሉ ሰፊ አተታ ጽፈዋል። አብዮታዊ ዲሞክራሲን ማዳን ኢትዮጵያን ማዳን ነው በማለትም ጠቅላይ ሚኒስትር አብይ ከመንገድ እየወጡ ስለሆነ ወደ ሀዲዱ የሚመለሱ ሲሉ የጻፉትን 25 ገጽ ማሳሰቢያ ብዙዎች ተመልክተናል። ህዳሴ ኢትዮጵያ በሚል ሚያዝያ 17 ቀን ሁለት ሺ አስር የተሰራጨው ይህ ባለ 25 ገጽ ጽሁፍ አብዮታዊ ዲሞክራሲን መሸርሸር የተጀመረው ዶክተር አብይ ወደ ስልጣን ከመምጣታቸው ጥቂት ቀደም ብሎ እንደነበርም ያስታውሳል። አቶ ለማ መገርሳ የኦህዴድ ሊቀመንበርነቱን ለዶክተር አብይ አህመድ መልቀቃቸው እንዲሁም የኦህዴድ የፓርላማ አባላት የአስቸኳይ ጊዜ ዋጁን መቃወማቸው ኦህዴድ ከአብዮታዊ ዴሞክራሲ ለማፈንገጡ በማሳየነት ቀርቧል። ህዝባዊ ወያኔ ሀርነት ትግራይ ከእንቅልፉ ባነው በጥልቅ ታድሶ ትክክለኛው አቅጣጫ ላይ በቆመበት በአሁኑ ወቅት ኦህዴድና በአዴን ከአብዮታዊ ዴሞክራሲ በተቃራኒ በዝግጠት ጎዳና ላይ ናቸው ሲል ጽሁፉ ይወቅሳል። በተለይ ኦህዴድ የመመለስ ፍላጎት የለውም ሲል ይተቻል። ደ ኢሂደንም ወደ ኋላ የመመለስ አደጋ እንደተጋረጠበትም አመልክ ተዋል ዶክተር አብይ አህመድ ጠቅላይ ሚኒስትር ሆኖ ከተመረጡ በኋላ በአምቦ ከተማ ባደረጉት ንግግር፣ እንዲሁም የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳን በእለቱ ባስተላለፉት መልእክት ስልጣኑ የተገኘው በወጣቱ አመፅና በጠበጥ ነው በማለት ተናግረዋል። በዚህም ወጣቱን አመስግነዋል ሲል ጽሁፉ ይወቅሳል። ሲቀጥልም ኦህዴድ የሰላማዊና ዴሞክራሲያዊ መንገዱን ትቶ የአመጽና ነውጥ ስትራቴጂ እስከ መንደፍ የዘለቀም ዝግጠት ውስጥ መግባቱ በአብዮታ ዲሞክራሲ ፈጽሞ ተቀባይነት የለውም በማለት ጠቅላይ ሚኒስትሩንና በጥቅል ኦህዴድን ይወቅሳል። ኦህዴድና ብአዴን በአስቸኳይ ይቅርታ እንዲጠይቁም ያሳስባል። ይህ አብዮታ ዲሞክራሲን የሚያንቆለባብሰውና ህወሓትን Nu lyssnar vi på Amarinya, etiopiska språk.